ፓናንግ፣ ጀርመን። የጀርመን መራሂተ መንግስት አንጌላ ሜርክል የሚመሩት የክርስቲያን ዴሞክራቲክ ህብረት በጀርመንኛው ምህጻር ሴዴኡና እህት ፓርቲው የክርስቲያን ሶሻል ህብረት ሴሱ ባለፈው መስከረም በተካሄደው የምክር ቤት ምርጫ አብላጫ ድምጽ ቢያገኙም እስካሁን መንግስት መመስረት አልቻሉም። ከምርጫ ውጤት በኋላ ባለፉት ዓመታት ከሁለቱ ፓርቲዎች ጋር ተጣምሮ ሀገሪቱን ይመራ የነበረው የሶሻል ዴሞክራቶች ፓርቲ በጀርመንኛው ምህጻር ኤስፔዲ በታላቁ ጥምር መንግስት እንደማይቀጥል ይልቁንም ተቃዋሚ እንደሚሆን ካሳወቀ በኋላ ሲዲው እና ሲኤሱ ከነጻ ዴሞክራቶቹ ፓርቲ በመጻሩ ኤፍዴፔና ከአረንጓዴዎቹ ፓርቲ ጋር ተጣምረው መንግስት ለመመስረት ቢደራደሩም በኤፍዴፔ አለመስማማት ምክንያት አልተሳካላቸውም። የድርድሩ መክሸፍ የፖለቲካ ሳይንስ ምሁርና የህግ ባለሙያው ዶክተር ለማ ይፍራሸዋ እንደሚሉት በተደራዳሪዎቹም ሆነ በሌሎች ፖለቲከኞች ዘንድ የተጠበቀ አልነበረም። ከውጤቱ በኋላ የተፈጠረው ሁኔታም በእርሳቸው አስተያየት ይህንኑ የሚያሳይ ነው። ማንም ሰው አልጠበቀም። መራዊ ዶክተር አንጌላ መርኬል በጣም ትዕግስተኛ፣ በጣም ታክቲክን የሚጠቀሙ ተቃራኒው ወገን አለሳልሰው አዳክመው መጨረሻ ላይ እንቅልፍ ሊይዘው ሲል ወደ ስምምነት የሚያመጡ በጣም በጣም በጣም ጥሩ አሳቢና ውጤት ላይ የተሞረከዘ ድርድር ነው በአውሮፓ ደረጃም በዓለም አቀፍ ደረጃ ነው የሚያደርጉት አሁን ግን ይሄ ነገር ከእጃቸው ወጥቶ እንግዲህ ወተት መሬት ላይ ከፈሰሰ ወይም ቅቤ እሳት ላይ ከወደቀ ምንም ማድረግ አይቻልም። ያመለጣቸው ይመስለኛል። እኛ ችግራችን ከአረንጓዴ ፓርቲ ጋር ነው እንጂ እነዚህማ የተፈጥሮ የጥምር መንግስታችን ናቸው። ከዚህ ቀደም በታሪክ ውስጥ አብረን ሰርተናል። ልጃችን ነው፣ ችግር የለም ብለውት፣ ምናልባት ንቀውት፣ ወይንም ከግምት ውስጥ አላስገቡት ሊሆን ይችላል። እስከ መጨረሻ ነጥብ ድረስ ማንም የጠበቀ የለም። ለዚህም ነው አሁን እሱ ከከሸፈ በኋላ ሁሉም ቃላት አልባ ሆኑ። ፕላን ኤ አላቸው፣ ፕላን ቢ አልነበራቸው። ሁሉም ይሳካል ብሎ ነው የገመተው። ይሄ ከከሸፈ በኋላ ግን ሶሻል ዲሞክራቶችም ቃላት አልባ ሆኑ፣ መራዊት አንግላ መርቀልም ቃላት አልባ ሆኑ፣ መራጭ ህዝብ ቃላት አልባ ሆነ። ለዚህ ነው አሁን ልክ አቅጣጫ እንደጠፋባት መርከብ ሁሉም ወዳነዋድየ ተወራጭ ያለው ምናልባት እንግዲህ አሁን አቅጣጫ ሊያስይዝ ይችላል። በቅርቡ በድርድሩ ከተሳተፉት ከጃማይካ ባንዲራ ቀለም ጋር ከሚመሳሰለው የየፓርቲዎቹ አርማ ቀለም ማለትም ከሴዴው ጥቁር፣ ከኤፍዴፔው ቢጫና ከአረንጓዴዎቹ አረንጓዴ ቀለማት በመነሳት ጃማይካ የሚል መጠሪያ የተሰጠው ጥምር መንግስት ምስረታ በመክሸፉ ሁለተኛ የመንግስት ምስረታ ሙከራ ተጀምሯል። ሁለተኛው አማራጭ ታላቅ የሚባለው ጥምር መንግስት ምስረታ ቢሆንም ለዚህ ጥምረት የሚያስፈልገው የሶሻል ዴሞክራቶች ፓርቲ ከምርጫ ውጤት በኋላ ተቃዋሚ ሆኜ እቀጥላለሁ ያለበትን አቋሙን መቀየር የሚችለው አባላቱ ከተስማሙ ብቻ መሆኑን ማሳወቁ ሁለተኛውን ሙከራ መሳካት መቻል አለመቻሉን ጥያቄ ውስጥ ከቷል። በታላቁ ጥምር መንግስት ውስጥ ሊሳተፉ የሚችሉት የሴዲኤው መሪ አንጌላ ሜርክል፣ የሲኤሱ መሪ ህርስ ዜሆፈር እንዲሁም የሶሻል ዴሞክራቶቹ ፓርቲ መሪ ማርቲን ሹልትስ በጉዳዩ ላይ ባለፈው ሳምንት ሐሙስ ከጀርመን ፕሬዝደንት ፍራንክ ቫልተር ሽታይንማየር ጋር በጋራ መክረው ነበረ። ከምክክሩ በኋላ የኤስፒዲው መሪ መንግስት ለመመስረት ሁሉንም አማራጭ መሞከር እንደሚገባ ሆኖም ጥምር መንግስት የመመስረቱ ጉዳይ ገና ያልተጨበጠ መሆኑን አሳውቀዋል። ትናንት በሰጡት አስተያየትም ጉዳዩ በዚህ ሳምንት ሐሙስ ፓርቲያቸው ለሁለት ቀናት በሚያካሂደው ጉባኤ ላይ መልስ እንደሚያገኝ ተናግረዋል። ሁሉም ነገር በእቅዳችን መሰረት የሚሄድ ከሆነ የቀረበውን ሀሳብ የሶሻል ዲሞክራቶቹ ፓርቲ ጉባኤ ይቀበለው አይቀበለው ሐሙስ ምሽት ከፓርቲው ጉባኤ በኋላ ግልጽ ይሆናል። ተቀባይነት ካገኘ ከሜርክል እና ከዜሮፈር ጋር ቀጠሮ ይዛለው። በዚህ ስብሰባ ላይ የምንነጋገረው በጽሁፍ የተቀመጠውን ሀሳብ መሰረት አድርገን ነው። ከዚያ በኋላ በንግግሩ መቀጠሉ ትርጉም የሚሰጥ መሆን አለመሆኑን እናውቃለን። ሉት ፓርቲያቸው ሐሙስ የሚደርስበት ውሳኔ ለጀርመን ለአውሮጳና ለዴሞክራሲ የወደፊት እጣ ፈንታ የሚሻለው ምንድን ነው የሚለውን ጥያቄ መሰረት ያደረገ ነው የሚሆነው። የፓርቲያቸው አባላት በጥምር መንግስት ምስረታው ንግግር ከተስማሙ በመጩ ሳምንት የመንግስት ምስረታው ድርድር ሊጀመር ይችላል እንደ ሹልትስ። ይሁንና በዶክተር ለማ አስተያየት የኤስፒዴና የሴዴኡ ወጣት አባላት እንዲሁም ሌሎች የየፓርቲዎቹ አባላት ከያዙት የተለያየ አቋም በመነሳት ወደ ታሰበው የመንግስት ምስረታ ድርድር መገባቱን ይጠራጠራሉ። የሶሻል ዲሞክራት ወጣቱ ክንፍ እኛ በምንም ተአምር ግራንድ ኮሊሽን ማድረግ የለብንም እኛ ባለው መሰረት መቀጠል አለብን፣ ከእኛ ጋራ በምንም ተአምረኛ ልብት አታገኘም ብሏል። የክርስት ዲሞክራት ወጣቶች ክንፍ ደግሞ የሚለው እስከ ገና ድረስ ሶሻል ዲሞክራቶች ከእኛ ጋር ግራንድ ኮሊሽን ካልፈጠሩ መነጋገር የለብንም እንደ ከሸፈ ቆጥረ ምርጫ ማድረግ አለብን ያሉ ሶሻል ዲሞክራቶች። አንዳንዶቹ ደግሞ አይ ቅድመ ሁኔታዎችን አስቀምጠን የህዝብ የህይወት ማስትና የጡረታ ገንዘብ መጨመር፣ የትምህርት የአውሮፓ ፖለቲካና የስደተኛን በሚመለከት የእኛ የሶሻል ዲሞክራቶችን አሻራ የሚያሳርፍ ከሆነ በዚህ ሁኔታ ላይ በራችንን ሳንዘጋ እንነጋገር የሚሉ አንዳንድ ብቅ ብቅ ያሉ አሉ ከጎን በጅምላ ግን ያለው አትሞስፌር ትልቁ ኮአሊሽን እንደማይሆን ነው የሚታየው። እስካሁን ድረስ ካለኝ እኔም በግሌ መገመት የምችለው በዚህ መካከል የሲዲዩ እህት ፓርቲ የሲኤሱ መሪና የባቫሪያ ፌዴራዊ ክፍለ ግዛት ጠቅላይ ሚኒስትር ሀርስት ዜሆፈር በጎርጎሮሳዊ ሁለት ሺ አስራ ስምንት በባቫሪያ ግዛት በሚካሄደው ምርጫ አልወዳደርም ማለታቸው ከኤስፔዴ ጋር የተረጋጋ መንግስት ለመመስረት በሚደረገው ጥረት ላይ ተጽዕኖ ያሳድራል የሚል ስጋት ፈጥሯል። የስጋቱ መነሻም እርሳቸውን የሚተኩት ማርኩስ ዞደር ይበልጡን ወደ ቀኝ የሚያደላ አቋም ያላቸው መሆኑ ነው። ያም ሆኖ ዜሆፈር በእርሳቸውና በተተኪያቸው መካከል ጠንካራ ትብብር ይኖራል ብለው ይጠብቃሉ። ፓርቲያቸው የሚፈልገውም ከሶሻል ዴሞክራቶች ጋር ተጣምሮ መንግስት መመስረት ነው። ይህ ግን በእርሳቸው አባባል በኤስፒዲ እጅ ነው ያለው። በመጀመሪያ ደረጃ የሚያሳስበኝ የፓርቲዎቹ መሪዎች ለፕሬዝዳንቱ በገባነው ቃል መሰረት ሥራውን ማካሄድ የሚችል መንግስት መመስረቱ ነው። ይህ ነው የመጀመሪያው ግባችን። ባቫሪያና የክርስቲያን ሶሻል ህብረት የሚሰሩትም ለዚሁ ነው። ይህ ይሳካ አይሳካ ማንም ከወዲሁ ምንም ማለት አይችልም። ይህ ሁኔታ ለሳምንታት ይዘልቃል። አንዱ ወይም ሌላው ስብሰባ በዚህ ዓመት ሊካሄድ ይችላል። ይህ ግን ሶሻል ዲሞክራቶች ለመስማማት በተዘጋጁበት ጉዳይ ነው የሚወሰነው። ከመስከረሙ የጀርመን አጠቃላይ ምርጫ በኋላ የተካሄደው የመጀመሪያው የመንግስት ምስረታ ጥረት ከሽፎ አሁን የተያዘው ሁለተኛው ሙከራ በሂደት ላይ ነው። ይሳካ አይሳካም አይታወቅም። የበርሊኑ ወኪላችን ይልማ ሀይለ ሚካኤል እንደሚለው በጀርመን አዲስ መንግስት ምስረታ መዘግየቱ የተለያዩ ተጽዕኖዎችን ማሳደሩ አይቀርም። እንደ ይልማ ከሁሉም በላይ ሀገሪቱ በውጭ ላላት ገጽታም ሆነ ለዜጎች የተረጋጋ ስራና ህይወት የመንግስት ምስረታው መፋጠን ወሳኝ ነው። አውሮፓን እንደገና በሌላ ቅርጽ እና በሌላ የኢኮኖሚና በተለይ ደግሞ አባል አገሮች ባጀት ተመድቦላቸው ችግር ውስጥ እንዳይወድቁ ያን የተመደበውን ገንዘብ ደግሞ በስራ ላይ የሚውል ይሄን ሁሉ ማስተካከል አለብን የሚሉ ነገሮች አሉ። የዛ ላይ በሙሉ ልብ ሄዶ ተከራክሮ፣ የለም የኛ ሀሳብ ይሄ ነው፣ ይሄኛውን እንደግፋለን፣ ይሄኛው በዚህ መሻሻል አለበት የሚለውን ለማድረግ አንድ መንግስት በተለይ በርሊን ላይ የሚመሰረተው በሸንጎ ውስጥ የብዙውን ድምፅ ይዞ ድጋፍ አግኝቶ መገኘት አለበት። ይሄን ለማድረግ አሁን ጊዜያዊ ተብሎ ለአገሪቱን እስከሚመጣው መልክ እስከሚይዝ ድረስ ነገሮች አዲስ መንግስት እስከሚመሰረት ድረስ ያካሂዱ የተባሉ ሰዎች ሊያደርጉ አይችሉም። ታላቋ ብሪታንያ ከአውሮፓ ወጣለሁ ብላለች እና ይህንን ጉዳይ ደግሞ ጀርመን በንግግሩ አሁን በሚቀጥሉት አንድ ወር ሁለት ወር ሶስት ወር የሚቀጥል ነገር ነው። ይህን ጠንካራ የጀርመን መንግስት በሌለበት ማካሄዱ አስቸጋሪ ሊሆን የሚችል ነው። ሶስተኛው ደግሞ በአውሮፓ ውስጥ የሚነሱትን በተለይ ዴሞክራሲን አስመልክቶ የተስፈንጣሪ ወይም አክራሪ ሀይሎች መነሳትን ጉዳይ ህዝቡ ደግሞ የሚያነሳቸውን የማህበራዊ ኑሮ መሻሻል፣ የፍትህ ጉዳይ፣ የጡረታ የሚጠይቁ ሰዎች ወይንም ሰርተው ለሀገራቸው የጡረታ ገንዘባቸው የማይበቃቸው ይህንን ሁሉ በተመለከተ በጋራን መልክ አላያስ ያዙት አስቸጋሪ ነው። እነዚህን ሁሉ መልክ ለመስጠት ለእነዚህ ሁሉ ደግሞ መልስ ለመስጠት ጊዜ የማይሰጡ አንገብጋቢ ነገሮች ናቸው። ግን በአጠቃላይ የጀርመን ኢንዱስትሪ ደግሞ የዚህን ዓመት ልንጨርሰው ነው። ከአንድ ወር በኋላ የአውሮፓው ሁለት ሺ አስራ ሰባት ዓመት ያልቃል፣ ሁለት ሺ አስራ ስምንት ይጀምራል። የጀርመን ኢንዱስትሪ፣ የጀርመን ፋብሪካዎች፣ የጀርመን አሰሪዎች ስራቸውንም በተመለከተ ንግዳቸውንም በተመለከተ ምርታቸውንም በተመለከተ ግልጽ የሆነ አመራር የሚሰጥ ፖለቲካና መንግስት ያስፈልጋቸዋል። የትልቁ ጥምር መንግስት ምስረታ ሙከራ ካልተሳካ ሁለት አማራጮች ናቸው የሚቀሩት። አንደኛው የክርስቲያን ዴሞክራቶችና የክርስቲያን ሶሻል ህብረት ፓርቲዎች ከአረንጓዴዎቹ ፓርቲዎች ጋር ተጣምረው የሚመሰርቱት አናሳ መንግስት ነው። ሁለተኛው ደግሞ ሌላ ምርጫ ማካሄድ ነው። ዶክተር ለማይ ፍራሸዋ በጀርመን ህግ መሰረት ሊሆን የሚችለውን ያስረዳሉ። በጀርመን ህገ መንግስት ግሩንድ ጊዜት ህገ መንግስት ስልሳ ሶስት መሰረት የሀገሪቷ ፕሬዚዳንት አብላጫ ድምፅ ላገኘው ፓርቲ መራዊ መንግስት እንዲስ በዚህ ጉዳይ ዶክተር አንገላ ሜርከል ናቸው የሀገሪቷ ቻንስለር እንዲሆኑ ሀሳብ ያቀርባሉ። ፓርላማ ይሰበሰባል፣ ድምጽ ይሰጥበታል። እሳቸው ግን ፓርላማ ውስጥ አብላጫ ድምፅ ስለሌላቸው የመጀመሪያው ምርጫ የማይመረጡ ከሆነ ፕሬዚዳንቱ ማድረግ የሚችሉት አናሳ መንግስት ተቋቁሞ ትሄዳላችሁ። በዚህ ጉዳይ ተጽዕኖ ያደርጉ ይችላሉ አይ አልፈልግም ብለው እሳቸው በጋዜጠኞችማ መግለጫ ስለሰጡ እንግዳ ውስጥ በሁለት ሳምንት ውስጥ ይሄ ነገር ካልሆነ ፓርላማውን ያፈርሳሉ ፕሬዚዳንቱ የተመረጠውን ፓርላማ ማለት ነው። ያ ፓርላማ ከፈረሰ በኋላ በሁለት ወር ጊዜ ውስጥ አዲሱ ምርጫ መካሄድ አለበት። ያ ማለት እስከ ጥር ድረስ ነገሮች ካልተስተካከሉና መንግስት ካልተቋቋመ ፓርላማ ቢፈርስ፣ ሚያዝያ አካባቢ አዲስ ምርጫ ሊካሄድ ይችላል ማለት ነው። ከገና በፊት መመስረት ነበረበት መንግስት። አሁን የተፈጠረ ሁኔታ ነው ጊዜያዊ መንግስት ስላለ ምናልባት እስከ ጥር ድረስ እንጠብቅ የተባለው እንጂ፣ ለነገሩ አሁን ከገና በፊት መመስረት ነበረበት። ጃማይካ የሚባለው ጥምረት ሙከራ ሳይታሰብ መክሸፉ አስደንግጧል። ሁለተኛው የመንግስት ምስረታ ጥረትም መሳካቱ ጥያቄ ውስጥ ነው። ጀርመን ግን አዲስ መንግስት መመስረት አለባት። ግን እንዴት አብረን የምናየው ይሆናል። አድማጮች የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።